ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። አቶ ሰለሞን ታፈሰ የአዲስ ትውልድ ፓርቲ አትፓ ሊቀመንበር፣ አዲስ ትውልድ ፓርቲ መመስረት ለምን አስፈለገ? ኢትዮጵያ ውስጥ በርካታ ፓርቲዎች ሞልቶ በተረፉበት ሀገር ውስጥ የእናንተን ፓርቲ ልዩ የሚያደርገው ምንድን ነው? አዲስ ትውልድ ፓርቲ ያው ሊመሰረት የታሰበበት ዋናው ዓላማ በነበረው ስርዓት የሰዶ ማሳደድ የጥላቻ ፖለቲካዎች በነበሩበት ስርዓት ነው። ስለዚህ ዋናው ፓርቲ ልንመሰረት የቻልነው የሰዶ ማሳደድ የጥላቻ ፖለቲካ እንዲወገድና ማንኛውንም ችግር በሰለጠነ መንገድ በሰጥቶ መቀበል በወንበር ዙሪያ በመነጋገር በሀሳብ በመበላለጥና በሀሳብ ተሸ ተሽተሸናንፈን ብቻ ሀገር ሀገር እንድትሆን ማንኛውም ዜጋ የትም ቦታ የመኖር የመስራት ሀብት የማፍራት የመዘዋወር በኢትዮጵያዊነቱ እንዳይሸማቀቅ የሚል ሀሳብ ይዘን ነው እኛ ይህንን ፓርቲ የመሰረትነው። ፓርቲያችሁ በዘንድሮው የሁለት ሺህ አስራ ሶስት ሀገር አቀፍ ምርጫ ተሳታፊ ነው። ምን ያህል እጩዎችን አቀርባችኋል? በአሁኑ ወቅት የእኛ ፓርቲ አገር አቀፍ ፓርቲ ነው። አገር አቀፍ እንደመሆኑ መጠን ሁሉንም ስብጥር ባደረገበት ሁኔታ ነው እጩዎች ያቀረብ ነው። በአጠቃላይ ያቀረብናቸው እጩዎች አንድ መቶ ሰባ ዘጠኝ እጩዎች ናቸው። እነዚህም ወለይታ ላይ ስምንት እጩዋለን ጋሞ ጎፋ ላይ ሀያ አራት እጩ አለን። ዳውሮ ላይ አስር እጩ አለን። አዲስ አበባ አካባቢ ላይ ወደ አስራ ስምንት እጩ አለን። እንዲሁም ኦሮሚያ አካባቢ ላይ ወደ ሰላሳ ሁለት እጩ ምናምን አለን አማራ ክልል ላይ ወደ አራት እጩ አለን። ድሬዳዋና ሀረር አካባቢ ላይ ወደ አምስት እጩ አለን። አፋር ላይ ወደ አስር እጩ አለን። በአጠቃላይ እንግዲህ እንደ ሀገር አቀፍ ሁሉም ማዕከል ባደረገ መቶ ሰባት ዘጠኝ እጩዎች አሉ። አሁን የጠቀሷቸውን አካባቢዎች የመወዳደሪያ ቦታችሁ ላይ ያሰማራችዋቸውን እጩዎች እንዲመረጥላችሁ ትሻላችሁ። እርግጥ ነው እነዚህ መራጮች ከሌሎችን ፓርቲ ድምፅ ከመስጠት ይልቅ መራጩ ህዝብ ለእናንተ ለአዲስ ትውልድ ፓርቲ ድምፅ ቢሰጥ ምን የተሻለ ነገር ያገኛል? ድምፁን እንዲሰጣችሁ ከምትሹት ህዝብ ለዛ ህዝብ በምትኩ ምን ለመስጠት ነው የተወካዮች ምክር ቤት ውስጥ የሚገባ አባሎቻችሁ ወይም ፓርቲው እንዳለ ምን በምላሹ ለመስጠት ነው? የእናንተ ፓርቲ ህዝቡን ድምፁን እየጠየቀ ያለው ያው እንግዲህ የእኛ ፓርቲ ዋናው ሲመሰረት እንደነገርኩህ የሰዶ ማሰረት ስራቻ ፖለቲካ እንዲቀር ነው። ህዝቦቻችን ያሉበት የሀገራችን የኢትዮጵያ ሁኔታ በአሁኑ ሰዓት እንደምታውቀው ነው። አይደለም በሀገር ውስጥ፣ በዓለም ደረጃም የሚታወቅበት ሁኔታ አለ። ዜጎች በነጻነት ሰርተው ወይንም ተዘዋውረው የሚኖሩበት ሁኔታ አይደለም ያለው። ስለዚህ እኛ ምንድነው እች ሀገር የጋራ ሀገር ሆና ሁሉም በአንድነት ተስማምቶ እንዲኖርበት የምንፈልገው አካሄድ ነው። ወደ ፓርላማም ሆነ ወደ ምክር ቤት እጩዎቻችን እንዲገቡና ህዝብ ድምጽ እንዲሰጠን የምንፈልገው የህዝብ ጥያቄ ለመመለስ ነው። ህዝቡ የህዝብ ቧንቧ የህዝብ አፎ ነው። የህዝቡን ጥያቄ በጣም ውስጣ ውስጥ ከፍተኛ ችግሮች አሉ። በሀገራችን ላይ ሰዎች በማንነታቸው እየታሰሩም እየተገደሉ ያሉበት ነው። ሰዎች በማንነታቸው ከሀገራቸው ተፈናቅለው ንብረታቸውን በአንድ ጀንበር ያጡበት ያለበት ሁኔታ ነው። ስለዚህ ድምፃቸውን የሚሰጡን አንደኛ የሰዎችን የህልውና ህልውናቸውን የማስጠበቅና በማንነታቸው ዜጎች የትኛውን ቦታ እንዲኖሩ የማድረግ ስራ እንደገና የህግ የበላይነት እንዲከበር ዋናው የህግ የበላይነት እንዲከበርና ሰዎች በሰላም መኖር መብታቸው እንዲረጋገጥ እንሰራለን ብለን ከአስተምር ፓርቲ ውስጥ አንዱ ሆነን እና ስለዚህ እኛ ዋናው ትልቁ ነገር የዜጎችን ጥያቄ የህሳ ተወካዮች የዜጎችን መብት ለማስከበር የዜጎችን ጥያቄ ይዞ ለመቅረብ ነው። ድምፅ ስጡን ብለን አሁን ይሰራ አሁን ያሉትን ችግሮች ነቅሰው አውጥተዋል። እነዚህን ችግሮች ግብራዊ በሆነ መልኩ ምላሽ ለመስጠት ወይም በጥቅሉ ኢትዮጵያ ውስጥ አሁን ተከስቶ ያለውን ቀውስ ለማድረቅ እና መፍትሄ ለማበጀት ምን መደረግ አለበት? አዲስ ትውልድ ፓርቲ የኢትዮጵያ ወቅታዊ ችግሮች መፍትሄዎች ምንድን ናቸው ብሎ ነው የሚያምነው። እንግዲህ ትልቁ መፍትሄ ዋናው ቅድም እንዳስቀመጥኩት ሰጥቶ በመቀበል ነው። የሰዶ ማሳደድ የጥላቻ ፖለቲካ ተወግዶ ከላይ እስከታች የብሔራዊ መግባባት በሀገሪቷ ቁጭ ብሎ መነጋገር። አሁን ያለንበት የደም ፖለቲካ ነው። ይሄ የደም ፖለቲካ እንዲወገድና የፍቅር ፖለቲካ በሀገራችን እንዲመሰረት ለማድረግ ከተፈለገ ከላይ እስከታች ብሔራዊ መግባባት ከላይ እስከታች ል ከፌዴራል እስከ ቀበሌ ድረስ እስከ ጎጥ ድረስ ብሔራዊ መግባባት መደረግ አለበት። ዜጎች ከዜጎች ጋራ ያላቸውን ቅሬታ እንዲፈቱ መድረኮች መዘጋጀት አለበት። በቃ ከህዝብ ዓይን የተሰወረ ነገር የለም። ከህዝብ ጆሮ የተሰወረ ነገር የለም። በህዝብ ላይ ያለውን ሮሮ ለማስተንፈስ መድረኮች ሲዘጋጁ እዛ መድረክ ላይ ህዝቦች የራሳቸውን ችግር በሚያወጡበት ሰዓት በዛው ብሔራዊ መግባባት ይደረጋል። ብሔራዊ እርቅ ተደረገ መፍትሄ ይሄ ነው ብለን ነው የምናምነው። ኛ ብሔራዊ እርቅና ብሔራዊ መግባባት ነው። ምክንያቱም ብዙ ነገር አለ፣ እንደምንደነገርኩ በህዝብ ውስጥ ብዙ ነገር አለ ያልተገለጹ ነገሮች አሉ። በሚዲያ ላይ ያልውጡ ነገሮች አሉ። እነኛ ችግሮች ለመፍታት ብሔራዊ መግባባት ለዚች ሀገር ወሳኝ ነገር ነው። ከብሔራዊ መግባባት በኋላ ደግሞ ብሔራዊ እርቅ ለዚች አገር ወሳኝ ነገር ነው። ከህዝብ አይን የተሰወረ ነገር የለም። ከህዝብ ጆሮ የተሰወረ ነገር የለም። ለዘላቂ ሰላም፣ ለዘላቂ እድገት፣ ለዘላቂ ብልጽግና ለሀገራችን የሚያስፈልገው መጀመሪያ ብሔራዊ መግባባት እና ብሔራዊ እርቅ ነው የሚል መስቴ ነውኛ አንገበን የተነሳ ነው። ህዝብ ውስጥ ብዙ ያልተነገሩ ሚዲያ ላይ ያልደረሱ ችግሮች አሉ፣ እምቅ ችግሮች ብለዋል። እነዚያ ችግሮች ምንድን ናቸው? እነዚህ ችግሮችማ እንዴት መሰለህ፣ ብዙ ችግሮች አሉ ብዬ የምነግር አንደኛ፣ ነፃነት የለህም፣ የዲሞክራሲ ነፃነት የለህም። እንደፈለክ መናገርም እንደፈለክ ማድረግም የማትችልበት ወቅት ላይ ነህ። በማይታወቅ ሰው ዜጎች ይገደላሉ። እንደገና ሰላም ነው ስትል ይፈናቀላሉ ህጻናት ሳይቀር ብዙ ነገር ሀገራችን አስተናግዳ የማታውቀው ሶቆቃ ነገሮች እኮ አሉ። አሁን በሀገራችን ላይ በጆሮ እንኳንም ስትሰማ በጣም የሚያስጠላ የሚዘገንን ነገር አለ። ታዲያ እነዚህ ችግሮች እንደው ላይ ላዩን ነው እንጂ ወደ ተወርዶ እኮ ያልተሰሙ ችግሮች አሉ። እነዚያን ችግሮች ደግሞ ለመ እንትን ለማለት ለማውጣት መድረኮች ቢዘጋጁ እነዚህ የብሔራዊ መግባባት መድረክ ቢዘጋጅ እዛ ላይ ብዙ ችግር አለ ህዝቡ እንደ ህዝብ ቢዋይ ብዙ ነገሮች የሚነሱ ነገሮች አሉ። ብዙ ነገሮች የሚጠረፉ ነገሮች አሉ። እኔ አንድ ሁለት ጊዜ ባላስቀምጥም አንተም የምታውቀው ነው። እኔ የማውቀው ጉዳይ ነው። ጊዜ ነው እንትን ፈለ እንደሚያውቁት አሁን ምርጫው በርግጥ እንዲራዘም ከግብቦች ላይ ተደርሷል። ከእናንተው ጋር በመካከር የብሔራዊ ምርጫ ቦርድ ያ እንዲገፋ የተደረገበት ምክንያት ምንድን ነው? ሁለተኛስ ይህ ምርጫ ለኢትዮጵያ ምን ማለት ነው? ኢትዮጵያን የወደፊት አቅጣጫ ወዴት ሊያመራ ይችላል? ፋይዳውን እንዴት ይገልጡታል? እንግዲህ ምርጫው እንዲራዘምበት የቻለው በአጠቃላይ ያው በምርጫ ጣቢያዎች አካባቢ ላይ ማህበረሰቡ አስፈላጊውን የምርጫ ካርድ ያልወሰደ ነው አንዳንድ መረጃ የምንሰማውና አንደኛ፣ ሌላም ደግሞ እዚሁ ወደ ቤኒሻንጉል አካባቢ እስካሁን ድረስ የምርጫ ጣቢያዎችም ያልተከፈቱበትና የምርጫ ካርድም ያልተወሰደበት አለ። በአጠቃላይ በኢትዮጵያ በአስሩም ክልሎች ምርጫ ይደረጋል ከትግራይ ውጭ ይመስለኛል እኔ እንደምረዳውና የምርጫ ካርዱ በትክክል ህብረተሰቡ ወጡ ሙሉ በሙሉ ዜጋ እንደ ዜጋ ከአስራ ስምንት ዓመት በላይ ሆነ የመምረጥ እና የመመረጥ እድል ያለው አካል የምርጫ ካርዱም የወሰደ አይመስለኝም። ለዛም ጊዜ ቢሰጥ የሚል የሁላችንም ሀሳብ ነው። እንደገና ደግሞ የምርጫ ጊዜው እንዲራዘም ያለውም አንዳንድ የሚሰሩ ነገሮች የፖለቲካ ፓርቲዎች አሁን ያልተዘጋጀንባቸው ቅስቀሳ ያላደረግንባቸው አንዳንድ ቦታ ከሰላምና ና ከጸጥታ አኳያ ያልገባንባቸው እንደገና ደግሞ ፖለቲካ ፓርቲ ሲባል ብዙ ነገር አለ። የፋይናንስ ችግሮች አሉብን። እነዛን ደግሞ ከራሳችንም ችግር የተነሳ ያልገባንባቸው ቦታ ስላለ ትንሽ እንዲራዘም የእኛም ፍላጎት ነው። በዚህ አጋጣሚ ለኢትዮጵያ ውስጥ ላሉ መራጮችም ሆነ ባህር ማዶ ላሏችሁ ደጋፊዎች መልዕክቶ ምን ይሆናል? እንግዲህኛ፣ እንግዲህ እኛ ምንድን ነው በአጠቃላይ ሀገር ከምንም በላይ ነውና ሀገር እንደ ሀገር እንድትቀጥል ነው የምንፈልገው። በሀገራችን ይሄ የደም ፖለቲካ ተወግዶ የፍቅር ፖለቲካ እንዲነግስ የፍቅር ፖለቲካ እንዲመሰረት መላው የኢትዮጵያ ሕዝብ ወደ አንድነት መምጣት አለበት። የሰዶ ማሳደድ የሯጫ ፖለቲካ መቆም አለበት። ይሄ ለሀገራችን ሰላም ለሀገራችንም እድገት አስፈላጊ አይደለም። አሁን ያለንበት ወቅት በዚህ በሃያ አንደኛው ጉድለ ዘበን እርስ በራሳችን የምንባላበት እና አንዱ አንዱን የሚያሳድድበት የሚገልበት፣ የሚፈነቅልበት ወይንም የሚጠላበት ወቅት አይደለም እና ቢቻል ሁሉም ወደ አንድነት መጥቶ ወደ መስማማቱ፣ ወደ መቻቻሉ፣ ወደ ፍቅር መጥቶ ይችን ሀገር ሁላችንም እጅ ለጅ ተያይዘን አገር እንደ ሀገር ለማስቀጠል ለሌላው ትውልድ ለማስከተል እጅ ለጅ መያያዝ አለብን። ፍቅርን ማስቀደም አለብን። ጥላቻን ማስወገድ አለብን የሚል ሀሳብ ነው አቀርበው። አቶ ሰለሞን ታፈሰ የአዲስ ትውልድ ፓርቲ ሊቀመንበር፣ ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።